ብዙ ቀለም ሐሳቦች፣ መናሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። የሰኔ 18 2013 ዓ.ም ጋቢና ቪኦኤ ስርጭት ጀመረ። ምን አይነት ነገር ነው የሚለጥማቸው ምን አይነት ቻሌንጅ ነው ያለው የሚለውን ነው እኛ ስንታዘብ የነበረው። የኢትዮጵያ ሕግ ባለሙያ ሴቶች ማህበር በሀገራዊው የኢትዮጵያ ምርጫ ክንውን ወቅት ደረሱ ያላቸውን ጾታ አተኮር ጥቃቶች በተመለከተ መግለጫ ሰጥተዋል። ከማህበሩ ኃላፊ ለንሳ ብያና ጋር ቆየት ብለን እንሰማለን። እነዚህና ሌሎች ጉዳዮች የተካተቱበትን በዘን መሰናዶ ሀብታሙ ስዩመራለው ኤልያስ አስማሪ ደግሞ የድምፅ ምህንድስናውን ያከናውናል። አስቀድመን አጫጭር የዓለም ዜናዎች እንሰማለን። ስመኝ ሸቆየ አመሰግናለሁ ሀብታሙ። በአፍሪካ ሶስተኛ ዙር ኮቪድ 19 ወረርሽኝ መጀመሩን የዓለም ጤና ድርጅት አስታውቋል። በአህጉሪቱ የቫይረሱ ተያዦች ቁጥር ላለፉት አምስት ሳምንታት እያሻቀበ መሄዱንና እንደ አውሮፓያን አቆጣጠር ከሰኔ 20 ወዲህ 474 አዳዲስ የቫይረሱ ተያዦች መገኘታቸውን ድርጅቱ ጨምሮ ገልጿል። ይህም ቫይረሱ ባለፈው ዓመት መጀመሪያ ላይ ባህጉሩ ውስጥ ይሰራጭ ከነበረበት ፍጥነት እጅግ ከፍ ያለ መሆኑም ተጠቁሟል። የጤና ድርጅቱ ለጤና አጠባበቅ የሚሰጠው ትኩረት አነስተኛ መሆን፣ እየጨመረ የሄደ የሰዎች እንቅስቃሴና ግንኙነት እንዲሁም የልውጥ ዝርያዎች መስፋፋት ለአዲሱ ወረርሽኝ መከሰት ምክንያት መሆናቸውን ገልጿል። መጀመሪያ በህንድ የተገኘውና ዴልታ የተሰኘው የቫይረሱ ዝርያም አስራ አራት ሀገራት ውስጥ መገኘቱን የጤና ድርጅቱ አስታውቋል። የክትባት እጥረትም እንዲሁ ለወረርሽኙ ስርጭት ምክንያት ነው ያለው ድርጅቱ 18 ሀገራት 80 ከመቶ የሚሆን ክትባታቸውን መጠቀማቸውንና 8 ሀገራት ደግሞ ሙሉ ለሙሉ መጨረሳቸውን ጠቅሷል። በድርጅቱ መረጃ መሰረት እስካሁን አፍሪካ ውስጥ ክትባቱን የወሰደው ከአጠቃላይ ህዝቡ አንድ ከመቶ የሚሆነው ብቻ ነው። ይህ በእንዲህ እንዳለ በደቡብ አፍሪካ የተነሳውን አዲስ የኮሮና ቫይረስ ስርጭት ተከትሎ አምነስቲ ኢንተርናሽናል እና 27 በደቡብ አፍሪካ የሚገኙ የሰብአዊ መብት ተሟጋቾች የኮቪድ-19 ክትባት በፍጥነት እንዲሰራጭ ጠይቀዋል። በደቡብ አፍሪካ የአምነስቲ ኢንተርናሽናል ቃል አቀባይ የሆኑት ሮበርት ሺቫንቡ እንደተናገሩት ደቡብ አፍሪካን ናሚቢያን ዛምቢያ እና ዚምባብዌን ጨምሮ በደቡባዊ አፍሪካ ክፍል ገዳይ የሆነ የኮሮና ቫይረስ ዝርያ እየተሰራጨ ነው። ሺቫምቡ አክለው በቀጠናው ያለው ከፍተኛ ድህነትና እኩልነት አለመኖር ላይ የክትባት እጦት ሲጨመር ሰዎች ሞታቸውን ቁጭ ብለው እንዲጠብቁ እያደረጋቸው ነው ብለዋል። የሰብአዊ መብት ድርጅቶቹ የደቡብ አፍሪካ ልማት ማህበረሰብና በቀጠናው ያሉ ሌሎች ዓለም አቀፍ ተቋማት ክትባቱን ለማፋጠን አብረው እንዲሰሩና ሰዎችም እንዲከተቡ እንዲያደርጉ ጠይቀዋል። የፖሊስ አባል የነበረውና በጆርጅ ፍሎይድ ሞት ጥፋተኝነቱ የተረጋገጠው ደሬክ ሾቫን በመጪው አርብ በሚኒያፖሊስ የቅጣት ፍርድ ያገኛል። ሾቫን ከፍሎይድ ግድያ ጋር በተያያዘ በነፍስ ማጥፋት ወንጀል ከተመሰረቱበት ክሶች ሙሉ ለሙሉ ጥፋተኛ የተባለው በሚያዚያ ወር ላይ ሲሆን ሌሎች በፌዴራሉ መንግስት የተያዙ በሂደት ላይ ያሉ ክሶችም ይጠብቁታል። ፍሎይድ የተገደለው ባለፈው ዓመት ግንቦት ወር ላይ ነጩ የፖሊስ መኮንን ለዘጠኝ ደቂቃ አንገቱ ላይ ከተንበረከከ በኋላ ነው። የፍሎይድ አሟሟት በስልክ ተቀርጾ ለህዝብ ከተለቀቀ በኋላ ተቋማዊ በሆነ የዘር መድሎና በተለይ በዩናይትድ ስቴትስ ያለው የፖሊስ አያያዝ ላይ ዓለም አቀፍ ተቃውሞ ተቀስቅሶ እንደነበር ይታወሳል። ሾቫን ጥፋተኛ የተባለበት የነፍስ ማጥፋት ወንጀል እስከ አርባ ዓመት ድረስ በስር የሚያስቀጣ ቢሆንም የህግ ባለሙያዎቹ እንደሚሉት ከፍተኛው ፍርድ ሊሆን የሚችለው ሰላሳ ዓመት ነው። በዩናይትድ ስቴትስ ፍሎሪዳ ግዛት ከማያሚ አጠገብ በምትገኝ ከተማ ውስጥ ሐሙስ ዕለት የተደረመሰው በባህር ዳርቻ ላይ የተገነባ ባለ አስራ ሁለት ፎቅ እስካሁን ምክንያቱ እንዳልታወቀ ባለሥልጣናት ተናግረዋል። በአደጋው እስካሁን አንድ ሰው ሲሞት 99 ሰዎች ያሉበት አልተገኘም። የማያሚ እሳት አደጋ ፈጥኖ ደራሽ ረዳት ኃላፊ ሬድ ጃዳላ ለጋዜጠኞች ሲያስረዱ የአደጋ ጊዜ ሰራተኞች በቦታው ሲደርሱ 55 ክፍሎች ያሉት የፎቁ አካል ሙሉ ለሙሉ ወድቆ ነበር። ነፍሳ ዳኞቹ ካልወደቀው የህንፃ ክፍል 35 ሰዎችን ማውጣት እንደቻሉና ከተደረመሰው አካል ውስጥም ሁለት ሰዎችን ማትረፋቸውን ጨምረው ተናግረዋል። ጃዳ ላህ አክለው የተደረመሰው አካል ሙሉ ለሙሉ ተከራዮች ያሉበት በመሆኑ የሟቾች ቁጥር ሊያሻቅብ እንደሚችልም ተናግረዋል። በ1980 ዎቹ የተሰራው ይህ ህንጻ ሊወድቅ ይችላል ተብሎ የማይገመት እንደሆነ የገለጹት ባለስልጣናቱ ይህ እንዴት ሊሆን እንደቻለ ግራ ጋብቷቸዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ወጣቶች ላይ ያተኮረ የአሜሪካ ድምፅ መርሃ ግብር ነው። ስለምታዳምጡ እናመሰግናለን። ከማህበራዊ መገናኛ ገጾቻችን በተጨማሪ 2022276379 ላይ አስተያየታችሁን በዋትስአፕ ላኩልን። ወደ ቀዳሚው ዘገባ እንሻገር። የኢትዮጵያ የህግ ባለሙያ ሴቶች ማህበር በምርጫ ወቅት በሴቶች ላይ የሚደርሱ ጾታዊ ትንከሳዎችና ጥቃቶችን ሲታዘብ ቆይተዋል በትናንት ነው እለትም በአዲስ አበባ የምርጫ ሂደቱ ቅድመ ምልከተው ላይ ጋዜጣዊ መግለጫ ሰጥቷል የደን ገረመው የማህበሩን ስራ አስፈጻሚ ዳይሬክተር ወይዘሪት ሌንሳ ብያናን አነጋግራ ተከታዩን አሰናርታለች ስድስተኛው ሀገራዊ ምርጫ በተለየ መልኩ ካካተታቸው ነገሮች አንዱ ለመጀመሪያ ጊዜ የተደረገው በሴት መራጮች የምርጫ ጮች ታዛቢዎችና ምርጫ አስፈጻሚዎች ላይ ሊከሰቱ የሚችሉ ፆታዊ ትንኮሳዎችና ጥቃቶችን የሚታዘብ አካል መኖሩ ነው። ይህንን ኃላፊነት የወሰደው የኢትዮጵያ የህግ ባለሙያ ሴቶች ማህበር ሲሆን በዛሬው ዕለት የቅድመ ምርጫና በምርጫ ወቅት የተደረጉ ምልከታዎች ግኝት ውጤትን ይፋ ያደረገ ሲሆን የማህበሩ ዳይሬክተር ወይዘሪት ሌንሳ ቢየና ምልከታዎች ተቃዋሚዎቹ ቤት ቤት አካባቢዎች እንደተደረጉ እንዲህ ያስረዳሉ። የስድስተኛው አገር አቀፍ ምርጫ በሰኔ አስራ አራት ላይ ተካሂዷል። እኛም እንደ ኢትዮጵያ ህግ ባለማይቶች ማህበር እንግዲህ በተለይ ከዚህ ቀደምም ተደርጎም አይታወቅም፣ እዚህ አይነት ኦብዘርቬሽኖች ተደርጎ ባይታወቅም እኛ በዚህ ስፔሲፊካሊ ያው ሌሎችም ሲሲድ የሲቪል ማህበረሰብ ተቋማት የምርጫ ሂደቱን የማስተማር የምርጫ ትምህርት የማስተማሩ ላይ በጣም በአክቲቭሊ ሲታሰፉ ነበር። ምርጫ ወቅት በሴቶች ላይ የሚደርሱ ጫናዎች፣ ጥቃቶች ምንድናቸው የሚለውን ነው ኦብዘርቭ ለማድረግ ተራ የነበረው። ሴቶች እንደ መራጭ እንደ ታዛቢ እና የምርጫ ጣቢያ ሰራተኞች፣ እጩ ተመራጮች እንዲሁም እንደሌሎች ታዛቢዎች ሆኖ ራሱ በምርጫ ወቅት ምን አይነት ነገር ነው የሚገጥማቸው፣ ምን አይነት ቻሌንጅ ነው ያለው የሚለውን ነው እኛ ስንታዘብ የነበረው። ወደ መታፋ የሚሆኑ የቅድመ ምርጫ ሂደቶችን የሚታዘቡ የረጅም ጊዜ ታዛቢዎች ማለትም ይሄ ቅድመ ምርጫ በፊት የምንለው ጊዜ በተለይ ከመራጮች ምዝገባ፣ የተመራጮች ካምፔኖች፣ እነዚህንና የመሳሰሉትን ነበር ስንመዘገብ የነበረ በዛ ጊዜ ላይ ወደ መቶ አምሳ የሚሆኑ እንዲሁም ደግሞ መቶ ሰላሳ የድምፅ መስጫ የምርጫ ቀንን የሚታዘቡ ታዛቢዎችን ከተለያዩ የኢትዮጵያ ክልሎች ላይ ምናልም ላይም ስልጠና ስንሰጥ ነበር የቆየ ነው። በምርጫ ወቅት ግን በአዲስ አበባ፣ በጋምቤላ፣ በቤኒሻንጉል ጉሙዝ፣ በሲዳማ፣ በደቡብ ብሔረሰቦች እና ክልሎች፣ በድሬዳዋ ከተማ አስተዳደር፣ በአማራ ክልልና በኦሮሚያ ክልል ነበር ስንታዘብ የነበረው። ታዛቢዎቻችን እንዳልኩሽ ለምርጫ ቀን ወደ መቶ ሰላሳ የሚሆኑ ታዛቢዎቻችን አክቲቭሊ በተለይ ደግሞ ያዘጋጀናቸው ቼክሊስቶች አሉ። ይህንን ስራ ሲሰሩ የሚያዩዋቸው ለትዝብት የሚሞሏቸው ፎርሞች ነበሩ ሰውነሱን ሁሉ ኦልሞስት ወደ ሰፋር በአንድ የሚሆኑ መጠይቆችን ሙሉ በሙሉ አጠናቀው ሞልተው በምርጫ ወቅት ምልከታውን አቅርበውልናል። ማህበሩ 130 የምርጫ ታዛቢዎችን በ369 የምርጫ ጣቢያዎች ላይ አሰማርቶ እንደነበረ የገለጹት ዳይሬክተሯ ሰባት ወሲባዊ ትንኮሳዎችን፣ ሁለት አካላዊ ጥቃቶችና ሁለት በጸጥታ አስከባሪዎች የተፈጸሙ የሴት ውጩ ተወዳዳሪዎችን የምርጫ ዘመቻ ያስተጋገሉ ድርጊቶችን መታዘብ መቻላቸውን ገልጸዋል። በተጨማሪም አስር ሴቶችን የማባበልና ድምጽ እንዲሰጡ የማድረግ ሁነቶችን መታዘባቸውም ተገልጿል። ትንኮሳዎቹ በቃልና በአካላዊ ምልክት ጭምር መፈጸማቸውም ጭምር ነው የተገለጸው። ምልከታ ባደረግንባቸው የምርጫ ቦታዎች ላይ ምናልባትም የዚህ የምልከታውን ግኝቶች በጽፋት ሼር እናደርጋለን። ግን በእነዚህ ጊዜዎች ላይ ካገኘናቸው ምሳሌ አሁን ወይ ሴቶችን ውክልና እና የኦልሞስት ሰማንያ ሶስት በአስራ ስምንት አይነት ፐርሰንት እንደነበረ ለማየት ችለናል። በሲድሞ በሊቀመንበርነት ሲሆን ደግሞ ቼር ፐርሰንት ፖሊንግ ስቴሽኖች ላይ ብዙ ሴቶች እንደሌሉ አስተውለናል። እንዲሁም ደግሞ ጥቃቶች የተለያዩ ለምሳሌ ጥቃት ስንል አካላዊ ጥቃት ሊሆን ይችላል፣ ወሲባዊ ትንኮሳ፣ እንዲሁም ደግሞ ስነ ልቦናዊ ጥቃቶችም ተመዝግበዋል። በዚህ በእኛ ምልከታ ባያረግንባቸው ቦታዎች እንግዲህ ይሄ ዩላ ዘርበሮ እንዲመለከቱ ባረጋቸው ቦታዎች ላይ ነው ስፔሲፊካሊ እነዚህን ነገሮች ለማየት የቻለው በሴት መራጮችም ላይም በምርጫ አስፈጻሚ አካላት ላይም የተወሰኑ አንዳንድ ቦታዎች ላይ ውጤት መራጮችን በምርጫ አስፈጻሚያ አካላት እገዛ እየተደረገላቸው እንዲመርጡ ሲደረግም የተወሰነ ህዝብቶችንም አይተናል። መገኘት ያልተፈቀደላቸው ሰዎች በአካባቢ ሲገኙ አይተናል። እንግዲህ እነዚህ እነዚህ በተለይ ደግሞ ሴክሹል ሀራስመንት ወይም ይሄ ትንኮሳ የምንላቸው ጉዳዮች ወይም እንደዚህ አይነት ክስተቶችን እንደተከስተቱ የኛ ታዛቢዎች አይተዋል። የኢትዮጵያ የሕግ ባለሙያ ሴቶች ማህበር ባወጣው መግለጫ ላይ ለባለድርሻ አካላት አጠቃላይ ምክረ ሀሳቦችን አስቀምጧል። የማህበሩ ዳይሬክተር በሀገሪቱ ይህን መሰል ሂደት የመጀመሪያው እንደመሆኑ አንድ እርምጃ ተራምደናል ያሉ ሲሆን በመጪው ጳጉሜ ሊካሄድ የታሰበው ምርጫ ከተካሄደ በኋላም በማህበራቸው የፆታዊ ጥቃት ማመልከቻ የነጻ የስልክ ጥሪዎችን ሪፖርትንም አካተው በስድስተኛው ሀገራዊ ምርጫ ወቅት በሴቶች ላይ የሚፈጸሙ ጥቃቶችን አስመልክቶ አጠቃላይ ሪፖርት እንደሚያቀርቡም አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምጽም የሚተላለፍ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከሶስት ዓመታት ከተሻገረ ጊዜ ወዲህ የመጀመሪያ የሆነው የኢትዮጵያ ሀገራዊ ምርጫ ቆጠራ እየተካሄደ ነው። ይህ ምርጫ የተከናወነው በሰሜናዊው የትግራይ ክልል አዲስ ግጭት መቀስቀሱ እየተሰማ ባለበት ወቅት ነው። የሄዘር መርዶክን ዘገባ ወደ አማርኛ መልሰነዋል። ሰኞ ዕለት ፀሐይ ከመውጣቷ በእጅጉ ቀድመው ከስድስት ዓመት ወዲህ የመጀመሪያ በሆኑ ምርጫ ድምፃቸውን ለመስጠት በመዲናው የሚኖሩ ኢትዮጵያውያን ተሰልፈዋል። ጠቅላይ ሚኒስትር አብይ አህመድ ሀገሪቱ ነፃና ፍትሃዊ ምርጫ ለማከናወን ያደረገችው የመጀመሪያ ሙከራ ነው ብለውታል። ጤና ዓለሙ በዚያ ከነበሩ መራጮች መካከል አንዷ ናት። ያው ይበጀኛል ነገ ደግሞ ብሩህ ነገርን በዚህ በትውልዱ ላይ ያመጣል የምለውን መሪ ለመምረት ይሁንና ምሽት ላይ በርካታ መራጮች ተከፍተው ነበረ። የምርጫ ቁሳቁሶች በመጥፋታቸው በአንዳንድ ቦታዎች ደግሞ የምርጫ ቦርድ ሰራተኞች ባለመኖራቸው አንዳንድ የምርጫ ጣቢያዎች ለሰዓታት ተዘግተዋል። በመላ ሀገሪቱ በሚሊዮኖች የሚቆጠሩ ለመምረጥ የተዘጋጁ ሰዎች ድምፃቸውን ለመስጠት ሲጠባበቁ ነበር እንደ ኤደናጎስ ያሉት ያሳላችሁ ላ ሳልመርጥ ነው። ምክንያቱም ልጆች ከቤት ትቼ ነው የወጣሁት። ከአንተ ከምትወዳቸው ልጆች ለሁለት ሰዓት ይወጣል እስካሁን ድረስ መቆየቱ በጣም ቻሌንጅ አለው። ማክሰኞ ምሽት ክፍት በነበሩ የምርጫ ጣቢያዎች ሁሉ የምርጫ ሂደቱ እንደተጠናቀቀ ባለስልጣናት ተናግረዋል። 547 የሕዝብ ተወካዮችን የሚያስተናግደው ፓርላማ አንድ አምስተኛ ወንበሮቹን መያዝ የሚችሉ ተወካዮችን መምረጥ የሚችል ሕዝብ ግን ገና ድምፅ አልሰጠም። በኦሮሚያ ክልል ሁለት ተቃዋሚ ፓርቲዎች ራሳቸውን ከምርጫው አግልለዋል። በሌሎች ስፍራዎች በደህንነት ችግር ምክንያት ምርጫው ለሌላ ቀን ተሸጋግሯል። ላለፉት ሰባት ወራት የጦርነት ቀጠና በሆነው የትግራይ ክልል ውስጥ ምርጫ ለማከናወን እቅድ የለም። አጸጋይ የፖለቲካ ተንታኝ ናቸው። እርግጥ ነው በክልሉ የሚኖሩ ሰዎች የመወከል መብት አላቸው። እነዚህ ህዝቦች የኢትዮጵያ አካል በመሆናቸው የራሳቸውን ተወካይ በኢትዮጵያ ፌዴራላዊ ፓርላማ ውስጥ ማየት አለባቸው ነው ያሉት። ይሁንና እሳቸው እንደሚሉት በትግራይ ክልል ተወካዮች ያልተያዙት 38 ወንበሮች የምርጫ ስሌትን ለማዛነፍ በቂ አይደሉም። የምርጫው ውጤት ይፋ ከተደረገ በኋላ መንግስት ይመሰረታል ብለው እንደሚያምኑም ተናግረዋል። የትግራይ ግጭት ሁለት ሚሊዮን የሚሆን ህዝብን አፈናቅሏል። በአስር ሺዎች የሚቆጠሩ ሰዎች ደግሞ ሀገራቸውን ለቀው እንዲሰደዱ አስገድደዋል። በቅርቡ አዲስ ግጭት መቀስቀሱ ተሰምቷል። የአፍሪካ ህብረት የጅምላ ግድያና አስገድዶ መድፈር ክስን የተመለከተ ምርመራም ጀምሯል። የተራድኦ ድርጅቶች እንደሚናገሩት የክልሉ የተወሰኑ ክፍሎች በረሃብ መሳይ ችግር እየተሰቃዩ ነው። በሺዎች የሚቆጠሩ ለረሃብ ስጋት ተጋልጠዋል። ሰኞ ዕለት ጠቅላይ ሚኒስትር አብይ አህመድ በትግራይ ረሃብ የለም ብለዋል። ትግራይ ውስጥ ችግር አለ፣ መንግስት ችግሩን ለመፍታት አቅም አለው ነው ያሉት ጦርነት በሌለባትና በፍጥነት እያደገች ባለችው አዲስ አበባን ቢሆን ስልጣን የሚይዘው መንግስት ብዙ ስራ እንደሚጠብቀው እጩዎች ሳይቀሩ ይናገራሉ። ዶክተር ተውፊቅ አብዱላሂ ፕሮብለምስ ኢኮኖሚካል ኢንፍሌሽን ያሉብን ችግሮች ምጣኔ ሀብታዊ ናቸው። ባለ ሁለት አሃዝ የዋጋ ማሻቀብ ገጥሞናል። ስራ አጥነትም አንዱ ነው። ስራ የሌላቸው ወጣቶች እንዳሉ እንታውቂያለን። በብልሃትና በተከታታይ የስራ እድሎችን መፍጠር አለብን። ስለሆነም ሰላምና መረጋጋትን በዚች ሀገር ውስጥ እንፈልጋለን ያሉት፣ ከምርጫው ውጤት ይፋ መደረግ በኋላ ጠቅላይ ሚኒስትር አብይ አህመድ በስልጣናቸው እንደሚቀጥሉ ይጠበቃል። መራጮች ከመንግስት የሚፈልጉት ርካሽ ዋጋን፣ ሰላምና ደህንነትን እንደሆነ ይናገራሉ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁ በድጋሚ አመሰግናለሁ። ሚሪያም አለሙ ለማህበራዊ መገናኛ ተከታዮች በየለቱ በምታቀርባቸው አነቃቂ ንግግሮችና የሕይወት ምክሮች ትታወቃለች። የግላዊ እድገት አሰልጣኝና አማካሪም የሆነችው ሚሪያም ከአራት ዓመታት በላይ በዘለቀ አገልግሎቷ ብዙሃን የሚገጥሟቸውን ችግሮች አንስታ መፍትሄ የምትላቸውንም አጋርታለች። በተያያዥ ጉዳዮች ላይ ተጫውተናል። የሆነ ወቅት አለ በሕይወትሽ። እሱን ደጋግመሽ እያሰብሽ ከሆነ ሌት ተቀን፣ በነጋ ቁጥር ዛሬም እሱን ነገም እሱን ከነገ ወዲያም እያልሽ እሱን ብቻ ደጋግመሽ የምታስቢ ከሆነ መቼም ወደፊት መራመድ አትችም። መቼም ከፊት እየመጣው ያለውን ጸጋ መቀበል አትችም። ለምን ያለፈው ላይ ነው ያለው አይምሮሽ? ለምን ያለፈው ላይ ነው ያለው ስሜትሽ? ለምን ያለፈው ነገር ላይ ነው ያለው ሀሳብሽ ባጠቃላይ? ስለዚህ ወደፊት ለመራመድ ያለፈውን ነገር ታዩ ያለፈውን ነገር እንደ መረማመጃ አስቀምጠሽ እለፊው። እንግዲህ በርካታ አነቃቂ መልእክቶችና የህይወት ምክሮችን በማህበራዊ መገናኛዎች ላይ በማጋራት ነው የምትታወቂው። አገልግሎቱን መጀመር አለብኝ እንድት ያደረገሽ መነሻ ምክንያት ምንድን ነው? ከጀመርኩኝ ትንሽ ቆይቻለኝ ከአራት ዓመት በላይ ሆነኛል። አሁን እንደጀምር ያነሳሳይ ምክንያት ምንድን ነው? ይሄ ፐርሶናል ዴቨሎፕመንት ወይም ራስን በራስ የማሰልጠን ነገሩን በጣም ወደዋለው ከልጅነት ጀምሮ ደስ የሚለኝ ነገር ነው። እና ስለሱ ብዙ ነገሮችን አነብ ነበረ። በዛ ዙሪያ በተቻለኛ ቪዲዮዎች አይ ነበረ። በሚቻለኝ ሁሉ ራሴን ለማስተማር ሞክር ነበር እና ራሴ ላይ ደግሞ ለውጥ ለማምጣት ሞክር ነበረ። ያንን እያረኩ ቆየውና የሆነ ጊዜ ላይ እንደዚህ የተወሰኑ ቪዲዮዎችን እየሰራሁኝ ለምን አላስተምርም ታየው። በጣም ብዙ ሰው በእንግሊዝኛ ስትፈልግ ይህንን ነገር አለ አክሰሱ አለ ብዙ ሰዎች አሉ። ከፈለግ ዩቲዩብ ከፍተ ብታይ፣ መጽሐፍ ልግዛ ብትል፣ ምንም እንደዚህ ኦዲዮ ላዳምጥ ብትል በእንግሊዝኛ በስፋት አሉ እንደዚህ አይነት ነገር የሚሰጡ ሰዎች፣ ግን በእኛ ሀገር ላይ ወይም በአማርኛ ቋንቋ ደግሞ ብዙም አልሰማውም እንደዛ አይነት ነገር በወቅቱ ነው ሲጀምር። ስለዚህ እንደዚህ ባደርግ እኔ ያወቅኩትን ትንሽ ነገር ሰውም ባሳውቅ ምናልባት የአንድን ሰው ሕይወት መቀየር ችል ይሆናል። ሕይወት መቀየር ባልችል እንኳን ምናልባት ቀናቸውን ብሎ ትንሽ ይሆን ደቂቃቸውን መልካም አደርገው ይሆናል ይህን መልእክት ሲሰሙ ብዬ ወሰንኩኝና እንደዛ ነው ማስተላለፍ የጀመርኩት ማለት ነው። በየቀኑ ማለት ይቻላል በቪዲዮ ብቅ እያልሽ ሀሳብሽን ታካፊ፣ ያለሽ ከሌሎች ጉዳዮች በተለየ የኔ ትኩረት መሆን አለባቸው የምትያቸው ሰው ሊነቃቃባቸው ይገባል የምትያቸው ጉዳዮችስ አሉ ወይ? በእርግጥ እነዚህ ብቻ መሆን አለባቸው ጉዳዮቹ ማወራበት ማስተምርበት ብዬ የወሰንኳቸው ነገሮች የሉ። ምንድነው የማደርገው ተቻለ አቅም ሰው እንደመሆናችን በአብዛኞቻችን መልኩ ሊጨያየርም የምናሳልፈው ነገሮች አንድ አይነት ናቸው። መነቃቃት መነሳሳት የሚያስፈልገን ኦልሞስት ሁላችንም ነው እና በተቻለ አቅም ሁላችንንም ሊያካትት የሚችል ነገር ምንድን ነው ብዬ አስባለሁ። በፊት መጀመሪያ ላይ ብቻ ነገር እንደዛ የምቸገረው። አሁን እንኳን ብዙ ሰዎች ጥያቄ ጠይቁኛል በውስጥ መስመርም ወይ ኮሜንቶች ላይ ኮሜንት አድማጮችም በጣም ስለማከብረው የሁሉንም ሰው ኮሜንት አነባለሁ። በየትኛውም ሶሻል ሚዲያ ላይ ፖስት በማደርገው ላይ ኮሜንት ሳረግ ኮሜንት አነባለሁ እና ጥያቄ የሚጠይቁ ብዙ ሰዎች እና ኦኬ፣ አንድ ሰው ከጠየቀ ትልቅ እድል አለ ሌላም ሰው ይሄ ጥያቄ ውስጡ አለ ማለት ነው የሚለው ነገር ማለት ነው። ስለዚህ በዛ የእነዛን ሰዎች ጥያቄ በቪዲዮ ያደረኩኝ እመልስላቸዋለሁ ማለት ነው ያ ለብዙሃኑ መጠየቅ ሰርተው ሳይጠይቁ ለቀሩ ወይም ደግሞ እኔ ራሱ ለማያውቁኝ ላላዩ ላልሰሙ መልእክቴ፣ በተለያየ አጋጣሚ ብቻ ይሄ ጥያቄ ልባቸው ስላሉ ሰዎች መልስ ይሆናቸዋል በሚል በዛ መልክ እንትንላለሁ። ስለዚህ ሁላችንም ሶሻል ላይፍ ላይ ልናሳልፋቸው የምንጭላቸው ነገሮች ከበር ለማድረግ እሞክራለሁ። ግን ስፔሲፊክሊ እንደዚህ ብቻ ነው ይ ቃሎች ነው። በአሁኑ ሰዓት ጥቂት የማይባሉ ወጣቶች ማህበራዊ መገናኛዎችን ላልተገባ ተግባር በመዋል ጉዳይ ይወቀሳሉ። ማህበራዊ መገናኛዎችን ለመዘላለፍ፣ ለመጠላለፍ እየዋሏቸውን የሚል ትችት ይሰማል። በአንቺ ግምገማ ይሄ ትችት ምን ያክል እውነት ነው? ይሄ ሁኔታ እንዲስተካከል ወጣቶች ምን ማድረግ አለባቸው? ትችቱ በስቷለ የሚለውን ነገር እውነት ነው የሚለውን ነገር እሱ እርግጠኛ አይደለሁም ያጠናሁት ነገር ስለሌለ። በዛ ዙሪያ ግን ምን አለ መሰለህ፣ በእኛ ማህበረሰብ ብቻ ግን አይደለም እሱ ነገር። አንድ እንዲታወቅ የምፈልገው ነገር በእኛ ማህበረሰብ ላይ ብቻ አይደለም ያለው፣ በዓለም ላይ ሰዎች ስንባል የምናሳያቸው ባህሪዎች አንድ አይነት ናቸው። ከየት እንምጣ ምንም ቋንቋችን፣ ምን የሚሆን መነሻችን፣ በአብዛኛው የምናሳያቸው ጠባዮች አንድ ናቸው እና እነዚህ ትችት ነገሩ እኛ ጋር የጎላ ሊመስለን ይችላል፣ ግን እኛ ጋር ብቻ አይደለም ያለው፣ ሁሉም ላይ አለ። ግን እንዴት ነው ለወጣቶች ምክር ብሰጥ ብዬ ምለው፣ ከምን አንግል ቢያዩት ነው የሚሻለው፣ እኔ ራሴ ካየሁት ማለት ነው። እኔም ቪዲዮዎች ፖስት አደረግ ትችቶችም ዘለፋዎቹ ምንም ይደርሰኛል። እሱ አይነት ኮሜንቶችም አሉ፣ እንዳልኩ ኮሜንቶች ስለማንም ያጋጥመኛል። ግን እንደሱ አይነት ነገሮች ብዙ ጊዜ ልብ ስለው ምንድነው መሰላል? ከየት ነው የሚመጣው? ያ ሰው ኮሜንት የሚያደርገው እንደዛ ብሎ ሰው ውስጡ በራሱ ደህና ስላልሆነ ነው። ውስጡ በራሱ ራሱ ጋር የሆነ ችግር ስላለ ነው ያ ሰው ሌላን ሰው ለመሳደብ ወይም ሌላ ሰው ለመዝለፍ የሚስው እና እንደዛ የሚያደርጉ ሰዎች ካሉ ከሚያዳምጡ ሰዎች እራሳቸውን ቆም ብለው እንዲመረምሩ ይፈልጋለሁ ወይም ጠይቃቸዋለሁ። እራሳቸውን ቆም ብለው ለምንድን ነው እንደዚህ ያደረግኩት? ምንድን ነው እኔ ጋር የጎደለው? ምናልባት እንደዛ በማድረግ ለማግኘት እየሞከርኩ ያለሁት አይነት ኢሞሽናሊ የሆነ ያጡት ነገር አለ። ኢሞሽናሊ ሲስተበሩ ነው ሌላን ሰው ለመጉዳት ወይም ለመስበር የሚነሱት ለማለት ፈልጌ ነው። ሰው በተቻለ አቅም እንደዛ የሚያደርግ ሰው ካለ ራሱ ቆም ብሎ ቢመረምር ነው። እንደ ተቀባይ፣ እንደ አድማጭ ደግሞ እንደዛ የሚያደርጉ ሰዎችን ስናይ ወጣቶችም ሆኑ ማንኛውም የዚህ ፕሮግራም አድማጮች እንደዛ የሚያደርጉ ሰዎችን ስናይ፣ ሲሳደቡ መልስን መሳደብ፣ ሲዘልፉ መልስን መዝለፍ አይደለም መልሱ እሱ አደለም መስቴው። ለምን ቅድም እንዳልኩት የተጎዳ ሰው ነው ሌላን ሰው ሊጎዳ የሚነሳው። ስለዚህ ያ ሰው የሆነ ነገር ለተጎዳ ስለተጎዳች የሆነ ነገር ውስጣቸው ስለጎደለ ነው። እና በዛ በተቻለ አቅም በፍቅር እንመልስላቸው፣ ለእነዚህ ሰዎች በተቻለ አቅም በመልካም እንመልስላቸው። እነዚህ ሰዎች እውነቴን ነው የምልህ፣ እንደዛ ስናደርግ እነዛ ሰዎች ትብር ሲሉ ታገኘዋለህ። ለምን ሰው ለመጉዳት ብሎ አይደለም ውስጣቸው የሆነ ነገር ስላለ ነው እንደዛ የሚያደርጉት። ግን ያን ያወቀላቸው ሰው የለም እና ስለዚህ ያንን ነገር ስናይ መልሰን ነው። ኢትዮጵያውያን ወጣቶች በየቀኑ እጅግ ፈታኝ ነገሮች ይገጥማቸዋል። የስራ አጥነት ችግር አለ። ሀገሪቱ ውስጥ ያለው አለመረጋጋት የራሱ ፈተና አለው። በእነዚህ መሰናክሎች ውስጥ አልፈው ለስኬት እንዲበቁ እንደዚህ ያሉ አነቃቂ መልክቶችና ምክሮች በምን መልኩ ነው ሊያግዟቸው የሚችሉት? አብረው የሚነሳ ሌላ ጥያቄም አለ። እንደዚህ ያሉ ሀሳቦች ብቻቸውን አላሚነትን ብቻ የሚያገዝፉ ነገር ግን ከእውነታው ጋር የማይገናኙ ናቸው። ሰዎች ሀሳባዊ ብቻ ሆኖ እንዲቀሩ ያደርጋሉ። የማይጨበጥ ህልም ብቻ እየወለዱ እንዲኖሩ ያደርጋሉ የሚሉ የጎንዮሽ ትችቶች አሉ። በጣም አሪፍ ጥያቄ ነው። ዋው ደስ የሚል ጥያቄ ነው። ምን አለ መሰለህ፣ አሁን ለምሳሌ ትምህርትን እንውሰድ። ትምህርት ቤት አይ ቲንክ ሁላችንም ከሞላ ጎደል ትምህርት ቤት ሄደን ተምረናል። የግድ ስለሆነ ትሄዳለህ ትምህርት ቤት። እና ስለ ትምህርት እናንሳ እና ትምህርት ቤት ስትሄድ ወደድክም ጠላህም የሆነ ክላስ ስትቀመጥ አስተማሪው የሆነ ነገር ያስተምርሃል አይደል ከዛ በኋላ እዛ ጋር የሚሰጥህ ኢንፎርሜሽን አስተማሪው ቲዮሪ ብቻ ነው በቃል ብቻ ነው አይደል እና መናገር የሚችለውን ያወቀውን ያስረዳሃል ያስተምርሃል ስጥፋለ እዛ ጋር የምንለያዩ ያንን ነገር ተምረህ ፈተና ላይ ስትቀመጥ ግን ውጤታማ እንድትሆን የሚያደርግህ ነገር ምንድን ነው እሱን መስማት ብቻ ነው አይደለም አለ በአብዛኛው ጊዜ አንተን የሚጠየቁት አብታራፊ አይደለም በሚለው ሊያዘው አይደለም ማለት ማጥናትም አለብህ፣ አይደል ያንተ እንትን መጨመር አለበት አይደል ያንተ ጥረት መጨመር አለበት እንጂ አስተማሪውን ቁጭ ብለህ ብቻ ስለሰማኸው እስከ መጨረሻው ውጤታማ አትሆንም። የተወሰነ ውጤታማ ልትሆን ትችላለህ። አስተማሪ ያለውን ታስታውስ ትችላለህ። አንዳንድ ሰዎች እንደዚ አይነት ጎበዝ ናቸው፣ ግን እስከ መጨረሻው አያዝ አለቅም። በጣም ብዙ ሰዎች አውቃለሁ ለምን? የአንተ ጥረት መጨመር ስላለበት አይደል? አንተ ማጥናት አለብህ። አንተ ሌላ ነገር ተጨማሪ ማንበብ አለብህ። የሚሰጠን ሆምወርክ መስራት አለብህ አይደል? እንደዛ ስቶን ነው ውጤታማ የምትሆነው። ልክ ነው። የጋዜጠኝነት ጠያቂነትን ትቼ መላሽ መሆኔ ሌላ ፈተና ስላስገባ አንድ እኔን ኢንተርቪው ስታደርግ የምታገኘው ነገር ይሄ ነው። ሰው እኔ ኢንተርቪውንም ወደ ትምህርት ስለምቀይረው ነው። እና ጥያቄ ጠይቃሉ የሚጠይቁኝ ሰዎች እንዲ ነው ልልህ የፈለግኩት ትምህርት ላይ ያንተ ጥረት ያስፈልጋል አይደል ይሄ አናሎጂ እየሰጠው ነው ሰው ስ ጥያቄ መልሳለሁ በትክክል ሰው ትምህርት ላይ የራስ ጥረት ሲካከልበት ነው የምትቀይረው። ይሄም እንደዛ ነው። ማንኛውም የሚሰሙት ወጣቶች ማነቃቂያ መልእክት ትምህርት በነገራችን ላይ እኔ አነቃቂ ንግግሮችን ብቻ ለምናገረው አስተምራለሁ። በትክክል ላይ ዝገብቼ ሳስተምር፣ አሁን ስትራቴጂዎችን አስተምራለሁ። ምን ማድረግ እንዳለባቸው እናገራለሁ። ምናልባት በአንድ ደቂቃ ቪዲዮም ቢሆን በተቻለ እሱን ለማስገባት እሞክራለሁ። እና እነዚህን ነገሮች መስማት ብቻ ዋጋ የለውም፣ ግን ትምህርት እያስተማርን ነው እና ትምህርቱን ወስደህ ምንም ማድረግ አለብህ፣ ለውጥ ለመምጣት መጠቀም አለብህ። አንተ ስትሰራ ነው ለውጥ የሚያመጣው። ምንም ይሁን የትምህርት ቤት ትምህርት ሚሆን ይሄ ማነቃቂያ መልእክት። ስለዚህ አሁን እዚህ ጋር ለምሳሌ የሆነ ቪዲዮ ስለኔ ሰርማ የሆነች አንድ ደቂቃ ምናምንችና ለምን ቁጭ ብለሃል ላይ ተነስ፣ መሄድ አለብህ፣ መንቀሳቀስ አለብህ። አሁን ነው ጊዜው ማድረግ አለብህ፣ ባለህ ነገር ባለህ አቅም ተነስ ስልህ ሰምተህ ይሄ ነገር በጣም ደስ ይላል ብለህ ቁጭ ካልክ ለውጥ አታመጣም። ያንን ነገር እንደሰማ ግን ተነስተህ ህልም አለ ወደ ህልም ሊያስኬድ የሚችል ነገር ትንሿን እርምጃ አንድ ስተግ የምታስኬድህን ነገር እዛች ላይ ማረከቻልክ ያ ሲደማመር የተወሰነ ጊዜ በኋላ ትልቁን ለውጥ ታየዋለህ ማለት ነው። ስለዚህ ማነቃቂያ ብቻውን ዋጋ የለውም፣ ትምህርትን ብቻውን ዋጋ የለውም ዋጋ የሚኖረው አክሽን ስንወስድ ነው። እኛ እርምጃ ስንወስድ ነው። እያንዳንዳችን የምንሰማው ይህንን መልእክት ማለት ነው። በጣም አመሰግናለሁ። ሚሪያም አለሙ የአነቃቂ ንግግሮች አቅራቢ፣ የግል ሰብዕና ግንባታ አሰልጣኝ፣ አስተማሪም ነች። የጀመርሽው ሁሉ ተሳክቶ ብዙሀንን የሚጠቅም እንዲሆን እመኝልሻለሁ። ለነበረን ቆይታ በድጋሚ አመሰግናለሁ። እኔ ምድሪ በጣም አመሰግናለሁ። ስላመሻችሁ በእጅጉ እናመሰግናለን አድማጮቻችን። ሀብታሙ ስዩን መሰናደውን በመምራት ኤልያስ አስማረ ደግሞ ቅንብሩን በመከወን አብረናችሁ አምሽተናል። የነገሠ ይበለን ደናደሩ